ቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረጋው ነኝ ጽዮን ግርማ። ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ። የዛሬውን ዝግጅታችንን እናስተዋውቃችሁ። አዲሷ የኢትዮጵያ ፕሬዝዳንት በኃላፊነት ቆይታቸው ዋነኛ ትኩረታቸው ሰላም ማስፈን እንደሆነ ገለጹ። ሀገር ለመገንባትም የሰላም አስፈላጊነትን ከመግለጽ አልፈው በብርቱ ተማጽነዋል። መንግስትም ሆነ ተፎካካሪ ፓርቲዎች የጋራ ቤት እንደሚገነባ ቤተሰብ እርስ በርስ በመደማመጥ በመፈቃቀር እና በመተሳሰብ የሚለያዩንን ጉዳዮች በማስፋት ወደ ጠብ አጫሪነት ከመሄድ ይልቅ አንድነታችንን የሚያጠናክሩ ጉዳዮች ላይ በማተኮር መሻገር ይጠይቀናል። አዲሷ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ካደረጉት ንግግር የተወሰደውን ነበር በጥቂቱ ያሰማናችሁ። ዝርዝሩን ይዘናል። ትሁቷ አምባሳደር በሚል ይታወቁ እንደነበርም ኬንያ ናይሮቢ በሚገኘው የተባበሩት መንግስታት ድርጅት ሲያገለገሉ በነበረ ወቅት የሚያውቋቸው ተናገሩ። በመሆናቸው ሳይሆን አምባሳደር ሳህለ ወርቅ ለኢትዮጵያ የሚገቡ ሰው በመሆናቸው ነው። ያንቀጠቀጠ ይመስል ይሄ ነገር ሁልጊዜ አይሮሪስጥ የሚመላለስ ማለት ሰዎችን መቼ ነው ኢትዮጵያ የምትጠቀመው? መቼ ነው ኢትዮጵያ ሰዎችን አስተናግዳ እነሱን አገልግለዋት እሚያልፉት በሌላ ዘገባ ለስምንተኛ ጊዜ የተዘጋጀውን የሸገር 102.1 የለዛ አመታዊ ሽልማት በተመለከተም ዘገባ ይኖረናል። ሁሉንም ከዝግጅቶቻችን ታገኙታላችሁ ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ ዜና እናስቀድም ለዜናዎቹ ተመልሰን መጥተናል። ኢትዮጵያ አዲስ ፕሬዝዳንት መረጠች። አዲሷ የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ተሾመዋል። ሀገራቸውንም በብቃት እንደሚያገለግሉ ተናግረዋል። በሌላ ዜና የኬንያ ሰሜን ምስራቃዊ ክፍለ ግዛት ወረዳዎች አመራሮች በዚህ ሳምንት ስብሰባ አድርገው ላለፉት በርካታ ዓመታት አካባቢውን ሲያሸብር የኖረውን የሶማሊያ ነውጠኛ ቡድን አልሸባብን ለመዋጋት ቃል ተግባብተዋል። ለሁለት ቀናት በተካሄደ ጉባኤ ላይ የተወከሉት በአልሻባብ ጉዳይ ጥቃቶች ሲፈጸሙባቸው የቆዩ የሆኑት ማንዴራ፣ ጋሪሳ፣ ኢሴልኦ፣ ዋጀር እና ማርሳቢት ወረዳዎች መሆናቸው ተገልጿል። አንዱ አሳሳቢ ጥያቄ ታዲያ ይሄ እንዴት ነው በስኬት የሚከናወነው የሚለው ሲሆን፣ ጉባኤተኞቹ ሀሳብ ተለዋውጠውበታል። በምስራቃዊ ኮንጎ ዴሞክራሲያዊት ሪፐብሊክ ያለው ሁከት የኢቦላ በሽታ ወረርሽኙን ለመቆጣጠር የተያያዘውን ጥረት እያደናቀፈ መሆኑን የዓለም የጤና ድርጅት አስታወቀ። ኢቦላ እስካሁን በአካባቢው ከ150 በላይ ሰዎች መግደሉም ታውቋል። የዓለም የጤና ድርጅቱ ቃል አቀባይ ታሪክ ዛፋሺች በሰጡት ቃል በጣም ከባድ ሁኔታ ነው። ይሄ ከመጀመሪያው አንስቶ የፈራነው ነገር ነው። የጸጥታ ሁኔታ ሙሉ በሙሉ ስራችንን ለማከናወን የማንችልበት ደረጃ ላይ ደርሰናል። ብለዋል። በኮንጎ ሰሜናዊ ክፍለ ሀገር የኢቦላ ወረርሽኙ የተቀሰቀሰው ብዛት ያላቸው ታጣቂ ቡድኖች የሚንቀሳቀሱበት በመሆኑ የእርዳታ ሰራተኞች ወረርሽኙ ከጀመረበት ከሐምሌ ወር ወዲህ በተደጋጋሚ ስራቸውን እንዲያቆሙ ወይም ደግሞ እንዲዘጉ ሲያደርጉ እንደነበር፣ ሲያደርጋቸው እንደዚሁም ሲያስገድዳቸው እንደነበረ ተዘግበዋል። በመጨረሻም የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልመን በዋሽንግተን ፖስት ጋዜጣ ይሰራ ስለነበረው ጋዜጠኛ ጀማል ሀሾጊ ግድያ ሲናገሩ አሰቃቂ ወንጀል ብለውታል። ከግድያው ጋር በተያያዘ ከአልጋ ወራሹ ጋር ቅርበት ያላቸው ባለስልጣን የሚገኙባቸው አስራ ስምንት ሰዎች እንደታሰሩ ተገልጿል። ቱርክ በሚገኘው የሳውዲ አረቢያ ቆንስላ ከገባ በኋላ ስለተገደለው ጋዜጠኛ አልጋ ወራሹ ለመጀመሪያ ጊዜ የተናገሩት ትላንት መሆኑን የስራ ባልደረባችን ዝላቲካ ሆክ ባጠናቀረችው ዘገባ ገልጸል ትደርሳለች ወደ ኋላ ላይ ዝርዝሩን ይዘን እንመለሳለን። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋውና ጽዮን ግርማ አብረን ከአድማስ ስንሻገርንላችኋለን። ጋቢና ቪኦኤ ስ ወደ መጀመሪያ ዘገባችን ነው የምናልፈው። አዲሷ የኢትዮጵያ ፕሬዝዳንት በኃላፊነት ቆይታቸው ዋነኛው ትኩረታቸው ሰላምን ማስፈን እንደሆነ ገለጹ። ሀገር ለመገንባትም የሰላም አስፈላጊነትን ከመግለጽ አልፈው በብርቱ ተማጽነዋል። በሌላም በኩል ደግሞ ለዘላቂ ሰላም ዋስትና ያለው ዲሞክራሲ እንደሚያስፈልግ አስገንዝበዋል። መለስካቸው አመሀ ከአዲስ አበባ ዝርዝሩን ይዟል። በመጀመሪያ የኢትዮጵያ ተወካዮችና የፌዴሬሽን ምክር ቤቶች በጋራ ስብሰባቸው የቀድሞውን ፕሬዚዳንት የዶክተር ሙላቱ ተሾመን የሥራ መልቀቂያ ጥያቄ ተቀብለው አሰናበቷቸው። ከዚያ በመቀጠልም የፌዴሬሽን ምክር ቤት አባላትን ጨምሮ ተጋባዥ እንግዶችና የመገናኛ ብዙኃን ሠራተኞች በሌሉበት ዝግ ስብሰባ የሕዝብ ተወካዮች ምክር ቤት ካካሄደ በኋላ ለኢትዮጵያ የመጀመሪያውን የሴት ፕሬዚዳንት ሰይሟል። የሀገሪቱ ጠቅላይ ፍርድ ቤት ፕሬዚዳንት ዳኛ ዳኜ መላኩ ቃለ መሐላውን አስፈጸሙ። እኔ አምባሳደር ሳህለወርቅ ዘውዴ በዛሬው ዕለት የኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ ፕሬዚዳንት በመሆን ሥራዬን ስጀምር ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዚዳንት በመሆን ሥራዬን ስጀምር የተጣለብኝ ከፍተኛ ኃላፊነት ፕሬዚዳንት ሳህለ ወርቅ ዘውዴ በበዓለ ሲመት ንግግራቸው ሥልጣን የተረከቧቸውን የቀድሞውን ፕሬዚዳንት ካመሰገኑ በኋላ ይህ የሥልጣን ሽግግር ባህል በሀገሪቱ የሥልጣን እርከኖች ከላይ እስከታች ከመንግሥት እስከ ግል ድርጅቶች እንዲለመድ አደራ ብለዋል። ፕሬዚዳንቱ ብዙ ጊዜ ሳያጠፉ ወደ ሥራ ትኩረታቸው ተሻግረዋል። የተጀመረው የለውጡ ጉዞ መመራት የሚኖርበት በሴቶችና በወንዶች እኩል ተሳታፊነትና ተጠቃሚነት መሆኑን በማስገንዘብም በዚህ መንገድ አገሪቱ ከተጓዘች በሁሉም አቅጣጫ እኩልነትን በማስፈን ከኋላ ቀርነት እንደምትላቀቅ ያላቸውን እምነት ገልጸዋል። ይህም ሥራ በምን ዓይነት ዘዴ መቀጠል እንዳለበት ጠቁመዋል። ጉዞ ውስብስብና በርካታ ፈተናዎች ያሉበት እንደሚሆኑም ይጠበቃል። እነዚህን ፈተናዎች አንዱ ሲገነባ ሌላው በማፍረስ ሳይሆን አንዱ በሰላማዊ መንገድ ሌላው በትጥቅ ትግል ሳይሆን፣ መንግሥትም ሆነ ተፎካካሪ ፓርቲዎች የጋራ ቤት እንደሚገነባ ቤተሰብ እርስ በርስ በመደማመጥ በመፈቃቀር እና በመተሳሰብ የሚለያዩንን ጉዳዮች በማስፋት ወደ ጠባጫሪነት ከመሄድ ይልቅ አንድነታችንን የሚያጠናክሩ ጉዳዮች ላይ በማተኮር መሻገር ይጠይቀናል። ቀጠል አድርገውም ፕሬዚዳንቷ በመንበራቸው በሚቆዩበት ጊዜ ሁሉ ትኩረታቸው በምን ላይ እንደሚያርፍ ከወዲሁ በግልጽ አስታውቀዋል። ኢትዮጵያዊነትን ከሰላማዊነት ጋር አንድና ያው ለማድረግ በጋራ እንስራ። በሰላም እጦት ዋነኛ ተጠቂዎች ሴቶች በመሆናችን በዚህ የኃላፊነት ቆይታዬ ዋነኛው ትኩረቴ መላው የኢትዮጵያንና የኢትዮጵያን ሴቶችና ሰላም ወዳድ ወንዶችን እንዲሁም በመላው ዓለም የሚገኙ ሰላም ወዳድ የሆኑትን ሁሉ ከጎናችን በማሰለፍ ሰላም በማስፈን ላይ እንድንረባረብ ማድረግ ይሆናል። ፕሬዚዳንት ሳህለወርቅ ዘውዴ የሰላምን አስፈላጊነት ማስገንዘብ ብቻ አልነበረም የሹመት ንግግራቸው ትኩረት ከዚያም በላይ ሄደው ኢትዮጵያውያን እናቶች ለልጆቻቸው በሚያቀርቡት ተማጽኖ ድምፀት ለሰላም ተማጽነዋል። ኢትዮጵያዊነትን ከሰላማዊነት ጋር አንድና ያው ለማድረግ በጋራ እንስራ። በሰላም እጦት ዋነኛ ተጠቂዎች ሴቶች በመሆናችን በዚህ የኃላፊነት ቆይታዬ ዋነኛው ትኩረቴ መላው የኢትዮጵያን ሴቶችና ሰላም ወዳድ ወንዶችን እንዲሁም በመላው ዓለም የሚገኙ ሰላም ወዳድ የሆኑትን ሁሉ ከጎናችን በማሰለፍ ሰላም በማስፈን ላይ እንድንረባረብ ማድረግ ይሆናል። ፕሬዚዳንቷ ሰላም እንዲሁ የሚቆም ወይም የሚገኝ እንዳልሆነም በንግግራቸው አበክረው አስገንዝበዋል። በእሳቸው አነጋገር ሰላም ለልማትና ብልጽግና ቅድመ ሁኔታ ነው፤ ዘላቂነቱም ያለ ልማትና ብልጽግና ሊረጋገጥ አይችልም። ዘላቂ ሰላም ሀገሪቷ እንዲኖራትም ሁሉም ዜጎች በጥረታቸው ተጠቃሚ መሆን እንደሚገባቸው አስገንዝበዋል። ሌላውን የሰላም ዋስትና ደግሞ በሚከተለው መንገድ ነበር የገለጹት። ለዘላቂ ሰላም መረጋገጥ ዋስትና ያለው ዲሞክራሲም እጅግ ተፈላጊ በመሆኑ የመንግስት ስልጣን የያዘውም ሆነ ተፎካካሪ የፖለቲካ ፓርቲዎች ዲሞክራሲ ስር እንዲሰድ ዜጎች ሀሳባቸውን በነፃነት በመግለጽ ሰላማቸውን ለማስጠበቅም ሆነ ለልማት እንዲተጉ በኃላፊነት መንፈስ መስራት ይገባቸዋል። ህዝቡም የፖለቲካ ኃይሎች ዲሞክራሲያዊ በሆነ መንገድ ብቻ እንዲመሩ በጀመረው መልኩ ድጋፉን አጠናክሮ እንዲቀጥል አደራ እላለሁ። ፕሬዚዳንት ሳህለወርቅ ዘውዴ በዚህ ፕሬዚዳንታዊ የመጀመሪያ ንግግራቸው ብኩርና ከሰጧቸው ጉዳዮች አንዱ የሴቶችን እኩልነት የተመለከተ ነበረ። በወንዶች ጥረት ብቻ የተገነባ አገርም ሆነ ቤተሰብ የለም። ሴቶች የቤተሰብም የሀገርም ምሰሶዎች ናቸው። የሴቶች ጉዳት የሀገርም የቤተሰብም የሁሉም ጉዳት ነው። በተለይም የወደፊቱ ሀገር ተረካቢ ትውልድ በሴቶች ጉዳት በይበልጥ ይጎዳል፣ ያሉት አዲሷ ፕሬዚዳንት ንግግራቸውን በቀልድ አዋዝተው ፈጽመዋል። ወንድም ሆነ ሴት ለራሱ ሲል አገሩ ለራሱ ሲል እናቱን፣ እህቱን፣ ሚስቱ የሆነችውን ሴት ሊንከባከብ ይገባል። የሴቶችን ማንኛውም አይነት ጥቃት የማይቀበል ትውልድ ልንገነባ ይገባናል። ስለ ሴት አብዝቼ ተናገርኩ የመሰላችሁ ገና ምኑ ተነግሮ። ፕሬዚዳንት ሳህለ ወርቅ ዘውዴ ረዥም የሥራ ጊዜያቸውን ያሳለፉት በዲፕሎማትነት ሀገራቸውን በማገልገል እንደነበረ በአፈ ጉባኤ የታደሰ ጫፎ ተዘርዝረዋል የቀድሞው ፕሬዚዳንት ሙላቱ ተሾመ ከጊዜው ቀድሞ ሥልጣናቸውን ለመልቀቅ የገፋቸው ምክንያት ዝርዝሩ ባይታወቅም በሳቸው አነጋገር ኃላፊነታቸውን ለቀጣዩ ትውልድ ለማስተላለፍ በመወሰናቸው ነው መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከዚሁ ጋር በተያያዘ ፕሬዚዳንት ሳህለ ወርቅ ዘውዴ ትሁቷ አምባሳደር በሚል ይተዋወቁ እንደነበር ኬንያ ናይሮቢ በሚገኘው የተባበሩት መንግስታት ድርጅት ሲያገለግሉ በነበረበት ወቅት የሚያውቋቸው ተናግረዋል። ባለፈው ሰኔ ወር ከናይሮቢ እስኪሸኙ ድረስ ለሰባት ዓመታት መቆየታቸውን የገለጹት የተለያዩ ወዳጆቻቸው አሁን ሀገራቸውን ሊያገለግሉ የሚችሉበት ተገቢ ቦታ አገኙ ብለዋል። ጽዮን ግርማ ዝርዝራላት። ወይዘሮ አበባ ሲራክ በኬንያ ናይሮቢ ከተማ ለረጅም ዓመት የኖሩ የሁለት ሴት ልጆች እናት ናቸው። ዛሬ የኢትዮጵያ ፕሬዝዳንት ሆነው የተሾሙትን ሳህለ ወርቅ ዘውዴ ኬንያ በሚገኘው የተባበሩት መንግስታት ድርጅት በረዳት ዋና ጸሐፊ ማዕረግ ዳይሬክተር ሆነው ሲያገለግሉ ያውቋቸዋል። እውቂያቸውም የቅርብ ቅርበታቸውም የቤተሰብ ያህል እንደሆነ ይናገራሉ። አስተያየታቸውን ጠይቂያቸው ነበር። ለደስታዬ ምን እንደምል አላቅም በትናንትና እውነት ስሰማ ገና ሳይረጋገጥ ማለት ነው። እንደ ለቅሶም አደረገኝ። ሰውነቴ ተንቀጠቀጠ፣ ብርድ ብርድ አለኝ። ምን ማመና ያቃትኝ። የእኔ ጓደኛ በመሆናቸው ሳይሆን አምባሳደር ሳህለ ወርቅ ለኢትዮጵያ የሚገቡ ሰው በመሆናቸው ነው። ያንቀጠቀጠ ማለት ይሄ ነገር ሁል ጊዜ አይሮ ውስጥ የሚመላለስ ዋይነት ሰዎችን መቼ ነው ኢትዮጵያ የምትጠቀመው? መቼ ነው ኢትዮጵያ ሰዎችን አፈናግዳ እነሱም አገልግለዋት የሚያልፉት ሰው ያልፋል አሁንም ይህን ስናገር አልቅሽ ይለኛል። ለምን እንዲህ አይነት ሰዎች የተከበሩ አዋቂዎች ከዛ በላይ በትዕግትና በትህትና በሰራ ክብሮች ዝቅ ብላ ስትል ዝቅ ብላ ወንበር ለቃ አስተናግዳ፣ ወይዘሮ አበባ፣ አምባሳደር ሳህለ ወርቅ በኬንያ ቆይታቸው ከፍ ያለ ቦታ የሚሰጣቸው ስራ የነበራቸው የተከበሩ ሴት ነበሩ ብለውናል። በጣም ሁሌ ከማደንቃቸው ሴቶች እሷ አንደኛዋ ናት። አምባሳደር ሳህለ ወርቅ ከዛ በላይ ከእውቀቷ ከችሎታዋ በላይ ሁሌ የሚያስደንቅ ያንን ስልጣን ያንን ክብር አስቀምጣው ነው የምትመጣ ቢሮዋ። በምንም አናየውም፣ አናቀውም። ልክ እኛ ጋር ስንገናኝ፣ በኮሚኒቲ ስንገናኝ አምባሳደር ሳህለ ወርቅን ያንን ክብር ትታው ስለምትመጣ እኛም እንረሳዋለን። እኔ ለራሴ ትዝ ብሎኛል። ያቅ ያ ነው ትልቁ እኔ የማከብራት የምወዳት ሁልጊዜ የምሳሳላት በዛ ነገሯ ነው። ይሄ ትልቅ ስልጣን ይሄን ትልቅ ቦታ ይዛ ያን ሁሉ ሰው በስሯ እያስተዳደረች ያን ሁሉ ታግላ ቆማ ይዛ ከኛ ጋር ስትመጣ ደግሞ አንደኛ ሆና ከኛ ጋር ተሳስቃ ከኛ ጋር አውታ ተቀላልዳ ተሳስቀን ብለን ጠንሰጠጥታን ተጫውተን ደንብ ይሄ ነው በቃ ትልቁ የሷ እግዚአብሔር የሰጣት ትልቁ ነገር ይሄ ነው። በኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ከአምባሳደር ሳህለ ወርቅ ጋር በቅርበት የመስራት አጋጣሚ እንደነበራቸው ይናገራሉ። በኢትዮጵያ ታሪክ ከመጀመሪያው አምባሳደር ዮዲት ምሩና ሁለተኛው አምባሳደር ቆንጅት ስነ ጊዮርጊስ ቀጥሎ ሶስተኛ ሴት አምባሳደር እንደነበሩ ያስታውሳሉ። በአብዛኛው በኢትዮጵያ ከአንድ መቶ ዓመት በላይ የዘለቀ የዲፕሎማሲና የውጭ ግንኙነት ታሪክ ውስጥ በወንዶች የበላይነት ያለበት ዘርፍ ነው። ከቅርብ ጊዜ ድረስ በጣም ውስን የነበሩ አምባሳደሮች ነው የነበሩ ሶስቱ ፋናውዲ የሚባሉ አምባሳደሮች ናቸው። አምባሳደር ሳህለ ወርቅ በአፍሪካ ኢኮኖሚክ ኮሚሽን እና በአፍሪካ ሕብረት የኢትዮጵያ ተወካይ ሆነው አገልግለዋል። በኢትዮጵያ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር በመሆንም ሰርተዋል። በዚህ መስሪያ ቤት ቆይታቸው የተወሰነ እውቅያ እንደነበራቸው የገለጹት አቶ መለስ አለም ስለ እርሳቸው በደንብ ማወቅ የቻሉት ግን በናይሮቢ ቆይታቸው እንደሆነ ይናገራሉ። በጣም አብሮ ለመገናኘት ለመስራትም እድል ያጋጠመኝ በኬንያ የፌድሪ ኤምበሲ ተመድቤ በካውንስለርነት በሰራሁበት ጊዜ ነው። እሳቸው ያኔ ኬንያ የሚገኘ የተባበሩት መንግስታት ድርጅት ጽፈት ቤት ኃላፊ የሆነው ምክትል ዋና ፀሐፊነት አገልግለዋል እና በኤምበሲው እና በተባበሩት መንግስታት ድርጅት ጽፈት ቤት መካከል ሚዛን በጠበቀ ሁኔታ ሲሰሩ የነበሩ ድልድይም ሆነው ያገለገሉ ኬንያ በሚገኙ ኢትዮጵያውያን ዘንድ የሚወደ የሚከበሩ ናቸው። ትንሽ ነው ትልቅ ነው ያለው ነው የሌለው ነው የተማረ ነው ያልተማረ ነው ብለው የማይለዩ እጅግ ትህትና የተሞላ ባህሪ የነበራቸው ኃላፊ ነው የነበሩት። እንግዲህ ይሄንኑ ባህሪ ይዘው ነው ወደዚህ ኃላፊነት የመንጡት ከመናገር ይልቅ ማዳመጥን የሚመርጡ በሳልና ትሁት መሪ ነበሩ ሲሉ ይገልጿቸዋል። አገራቸውን በጣም በታታሪነት በቀንነት ያገለግሉ ናቸው። መንግስታት በተለዋወጡ ቁጥር እዛው ቦታ ለሀገር ትልቅ ስራ የሰሩ ናቸው። የተባበሩት መንግስታት ድርጅት አገልግሎታቸውንም ቢሆን በብስለትና በበልሃት የሰሩ ያም ክህሎቱም እውቀቱም የነበራቸው ጀግና ሴት ናቸው ብሎ ማለት ይቻላል። ሲሆን እንግዲህ የተባበሩት መንግስታት ድርጅት ስራ የራሱ አሰራሮች አሉት። ከዛ መሳ ለመሳ ደግሞ የሀገር ጥቅም አለ። እሱን ሚዛን ጠብቀህ በጥንቃቄ ቢሄድ ያለምንም ውዝግብ ማለት ትልቅ ክህሎት ይጠይቃል። የግል ባህሪያቸውን በተመለከተ ሌሎች ሰዎች ሊናገሩ ይችላሉ። ግን እኔ ኬንያ በነበረኝ ቆይታ ያየሁት በጣም አስተማሪ ሰው ናቸው። ማዳመጥ የሚችሉ ሰው ናቸው። በጣም ትሁት ዲፕሎማትም እህትም እናትም ነበሩ። የቋንቋ ክህሎታቸው በጣም የሚደንቅ ነው። በእሳቸው ደረጃ አማርኛን፣ ፈረንሳይኛን፣ እንግሊዝኛን አቀላጥፎ ከሚናገሩ ጥቂት የኢትዮጵያውያን ዲፕሎማቶች ውስጥ ክብርት ፕሬዚደንት ሳህለ ወርቅ ዘውዴ ይጠቀሳሉ። እኔ በጣም ደስ ነው ያለኝ። አንደኛ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ነው ከፍተኛ የመንግስት ኃላፊነቶች ደረጃ ሴቶች እኩል ውክልና እያገኙ እኩል ተሳትፎ እንዲኖራቸው እየተደረገ ያለው ለሌሎች ሞራል ይሰጣል። ለእህቶቻችን፣ ለልጆቻችን ጠንክረው ከሰሩ ጠንክረው ከተማሩ የተሻለ ደረጃ መድረስ እንደሚችሉ አብነት ነው። በፈረንሳይ ሞንትፕሊር ዩኒቨርሲቲ መማራቸው የሚነገረው አዲሷ ፕሬዚዳንት ሳህለ ወርቅ ዘውዴ ከ1982 እስከ 1996 በሴኔጋል የኢትዮጵያ አምባሳደር በመሆን አገልግለዋል በጅቡቲ በፈረንሳይ ና በሞሮኮ በቱኒዚያም የኢትዮጵያ አምባሳደር ና የዩኔስኮ ተወካይ በመሆን አገልግለዋል በተባበሩት መንግስታት ስር የተቀናጀ የሰላም አስከባሪ ኃይል ተወካይ በመሆንም በመካከለኛ አፍሪካ ሪፐብሊክም ሰርተዋል በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የአፍሪካ ህብረት ልዩ መልእክተኛ ሆነው እስኪሾሙ ድረስ ቆይታቸው በኬንያ ነበር። በእንግሊዝ ህጻናት አድን ድርጅት የጤና ክፍል ኃላፊ በመሆን ለሶማሊያ የሚሰሩትና በናይሮቢ የሚገኙት ዶክተር ቢንያም ወልደ ጻዲቅ በኢትዮጵያ የተጀመረውን ለውጥ ለማስቀጠልና አዲሱን ጠቅላይ ሚኒስትር አብይ አህመድን ለማገዝ በናይሮቢ የሚገኙ የተማሩ ኢትዮጵያውያንን በማስተባበር በኩል አምባሳደር ሳህለ ወርቅ ከፍተኛ ድርሻ ነበራቸው ይላሉ። በእርሳቸው ግምገማም ትሁቷ አምባሳደር አገራቸውን ለማገልገል ተገቢውን ቦታ አግኝተዋል ባይ ናቸው በጣም ኮሚትድ የሆኑ ሁለተኛ አገርን በጣም የሚወዱ ሶስተኛ እውነተኛ ዲፕሎማት የሚባሉ የለም ይሄ ዲፕሎማሲ ማስማማቱን ኔጎሽዬሽኑን በጣም ረገቅ ያለ እስኪል አላቸው ከዛ በውጪ ደግሞ ሰውን በሙሉ በማቅረብ እኮ ይህ ነው ሰውን ትሪት በማድረግ እንደ ሰውነቱ እና እንደ ሰውነታቸው ምሳቸው ብታያቸው በጣም ጥሩ ሰው ዘውበሪ ወንደርፉል ማን ቢንግ የሚሏቸው አይነት ሰው የሚባሉ አይነት ሰው ናቸው ምንድን ነው ስራው ትልቅ ነው የአሁኑ ስራ ግን እኔ እንግዲህ እንደ ተረዳዋቸው እና ሰው ሁሉ በጣም ከሚያውቃቸው ሰው ኢንተርናሽናል ነው ኤክስፒሪየንስ አላቸው በዚህ በአህጉር ውስጥ እንደውም ለመጀመሪያ ጊዜ የያዙት ፖዚሽን ነው። በጾታም ቢሆን በኢትዮጵያዊነትም ያንን ቦታ እና ትልቅ ኤክስፖዥር አላቸው። እንደውም የውጭውን ነገር ነው ያመጣሉ፣ የውጭውን ኤክስፒሪንስ ውጭ አሁን የሚያንስ የሚመስለኝ ብዙ ጊዜ እኛ በጣም ወደ ውስጥ የምናየ ሰዎች ኢትዮጵያ በባህሪያችን እና እሳቸው በተለይ ደግሞ እንደ ዲያስፖራ ተብሎ አሜሪካ ምናምን ብቻ ሳይሆን የዚህ የአፍሪካ የሪጅኑ ኤክስፔሪንስ ይዘው ስለሚገቡ ላለው ለሪጅኑ ጸጥታና ሁሉም ግንኙነት ሁሉ አስተዋጽኦ ያደርጋሉ። እዚህ የተከበሩ ሴት ስለነበሩ ማለት ነው። የሁለት ወንድ ልጆች እናት የሆኑት የመጀመሪያዋ ሴት የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ በዛሬው ንግግራቸው የሴቶችን ማንኛውንም ጥቃት የሚጸየፍ ትውልድ ለመፍጠር መስራት እንደሚገባ አሳስበዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደሚቀጥለው ዘገባችን እናልፋለን። በዚሁ በፕሬዝዳንቷ ዙሪያ ነው የምናተኩረው። ሐረማያ ዩኒቨርሲቲ የስነ ጾታና ልማት መምህር የሆነችው ወይዘሪት እስከዳር ሞላ በታሪካዊው በአዲሷ ፕሬዝዳንት ሳህለወርቅ ዘውዴ ዙሪያ በተለይም በእናቶች ስም ስለ ሰላም እማጸናለሁ ስላሉት ጉዳይ አስተያየት ሰጥታናለች። ቆንጅታየናት ታየናት ያነጋገረቻት እንደ አንድ ኢትዮጵያዊ ዜጋ እንደ አንድ ደግሞ የስርዓተ ጾታ ጉዳዮች ላይ እንደሚሰራ ባለሙያ ይሄንን ማየት ስኬት ነው። ለእኔ አንድ የራሴን ፐርሰናል ኢፈርቶች ነበሩት ከአሁን በፊት እንግዲህ፣ ለሶስት ለአራት አመት ይሆናል ይህንን ስራ ውስጥ ከገባው ጀምሮ ነገር ግን በተፈጥሯችን እኛ ሴቶች ይመስለኛል ከበፊትን ጀምሮ ልዩነትን ማየት ከጀመርሽበት ሰዓት ጀምሮ ነው አንድ ሰው ፌሚኒስት መባል ያለበት ብዬ የማስበው አድላዊ አሰራርን መመልከት የቻለች ሴት አጸር ሊያዝ የታችኛዋ አንደኛ ክፍልም ሆነች ሊሆን ይችላል ህጻን ልጅም ሆነች ሊሆን ይችላል በቤተሰቦችሽ ከወንድምሽ በተለየ መንገድ መታየት ከጀመርሽበት ሰዓት ጀምሮና ያ ሲያስከፋሽ ነው ፌሚኒስት የምትባየው ብዬ የማስበውና ለሴቶች መብት መከራከር መቆም የምንለው ነው። ብቻ አድላዊ አሰራርን የምትመለከት መመልከት የሚችል ሰው ወንድም ወይም ሴትም ሊሆን ይችላል። በእሱ አይን ነው የምንመለከተው እና ደስታ ይሰማኛል። የልፋቴም ውጤትም አድርጌ ቆጥረዋለሁ። ምክንያቱም እኔና እኔን መሰል የሆኑ ሰዎች በያለንበት ቦታ ይሄንን አይነት ለውጥ ለማምጣት ነበረ ባገኘነው መድረክ የምንጮኸው ባገኘነው መድረክ ደግሞ ሰዎች እንዲረዱን የምንናገረው ማለት ነው። ስለዚህ ይህንን ማየት ያስደስተኛል። ከዛ በተረፈ ግን እንደ ትልቅ ነገር ሆኖ መታየቱ አንዳንዴ የኛ ማህበረሰብ ምን ያህል ፓትሪያርካል ወንዶች የበላይነት የሚገዛ ማህበረሰብ በወንድ አስተሳሰብ የሚገዛ ማህበረሰብ ምን ያህል እንደዛ ለሆንን የሚያሳይ ይመስለኛል። ምክንያቱም ይሄ ኖርማል መሆን ነበረበት። ምክንያቱም ሰው ስንል ሴትንም ወንድንም ማለታችን ነው። ዜጋን ስንል ሴትንም ወንድንም ማለታችን ነው። ጥቅምንም እንዲሁም ኃላፊነትንም ስንል ሁለቱንም የሚመለከት ማለታችን ነው። ነገር ግን እስከ ዛሬ በነበረው አሰራር በተለይም ከቤት ውጭ ባሉ ኃላፊነቶች ላይ ወንዶች ስለሆኑ ብዙ ጊዜ ዶሚኔት የሚያደርጉት ይሄንን ስለማንመለከት ሊያስደንቀን ይችላል። ለዚህ ነው ዜና፣ ኃይለኛ ዜና የሚሆነው። አዎ አዎ። ስለዚህ ኃይለኛ ዜና ያደረገው የሚመስለኝ አትሪካል ስለሆነ ነው ማህበረሰባችን፣ እንጂ በቃ ሰው ሊመራን መጣ ይባል ነበረ። ሴትም ይሁን ወንድ የመምራት አቅም ስላላቸው አስተዋጽኦ ማድረግ ስለሚችሉ ሊሰሩ ሊመሩ መጡ ነበር እንጂ የምንለው ያን ያህል የሚያስደንቅ ነገር አይሆንም ነበረ። አሁን አስደናቂ የሆነውና ሰውን እያነጋገረ ያለው የሚመስለኝ ይሄ ነው፣ ፓትሪያርካል ስለሆነ ነው ኮሚኒቲያችን ብዬ አስባለሁ። በወንዶች የበላይነት፣ በወንዶች አስተሳሰብ መስመር ነው። ጥሩ አስደንጋጭ መንገድ ነው። ጥሩ ነው። ከታችም ደግሞ ሮል ሞዴል ስለሚሆኑልን አርአያ ሴቶች አርአያ ስለሚሆኑልን እዚህ ካቢኔት ላይ እና አመራር ላይ የምንመለከታቸው ሴቶች እስካሁን ያው ችግሩ፣ አሁን ሴቶችም ጋር አለ፣ አጠቃላይ ማህበረሰቡም ጋር አለ። ያለመቻል ስሜት አለ። እውነት እችለዋለሁ ወይ ብትማር የምች ሴት እውነት እችለዋለሁ ወይ የሚለው ጥርጣሬ ውስጧ ሁሌ ጊዜ ይኖራል እና ይሄንን ማየት ስንጀምር አሀ ለካ እንችላለን፣ ለካ ማድረግም ይቻላል እያለን የምንመለከታቸውን ሴቶች ያበረታቱናል ማለት ነው። ወደፊትም በጣም ለውጥ የሚመጣ ይመስለኛል። ወይዘሪት እስከዳር እስከ ዳር የፕሬዝደንትነት ኃላፊነታቸውን ሲረከቡ አምባሳደር ሳህለወር ወርቅ የሰላምን አስፈላጊነት አበክረው ነው ሲያስገነዝቡ ጥሪ ሲያደርጉ የነበረው በሰላም ዋነኛዋ ተጎጂ በሆነችው በእናት ስምም ማጸናችኋለው ነበር ያሉትና እስቲ በሱ ላይ አስተያየትሽን ስጭ። በዚህ የእኔ አስተያየት ምንድን ነው ብዙ ሰዎች ሰላም መፈለግን ወይም ደግሞ በእናት ሩህሩህ አንጀት መደበቅን እንደ ድክመት ሊመለከቱት ይችላሉ ከዚህ በፊት የነበረን አመለካከት አገርን መጠበቅ ከጠላት በመዋጋት በመሞት በጦርነት ባለን ጦር ኃይል ብዛት ሊሆን ይችላል የሀገር ጥንካሬ የሚለካው ይሄ አንድ አስተሳሰብ ነው ሀገርን የምንመራበት አንድ አስተሳሰብ። አሁን ፕሬዚዳንቷ የሰጡት አስተያየት አዲስ የሆነ ተጨማሪ አስተሳሰብ ይመስለኛል። አንድ ኦልተርኔቲቭ የድሮው ነበረ፣ አሁን ሁለተኛው ኦልተርኔቲቭ መጣ። ሀገርን መግዛት ሰላምን በመውደድ በመፈለግ ይለካል። ስለዚህ የሴትን አስተሳሰብ የሴትን ፐርስፔክቲቭ ሪፕሬዘንት ያደርጋል ብዬ አስባለሁ፣ ይወክላል ብዬ አስባለሁ። ለዛም ነው እኛ ሁል ጊዜ እኔን የመሰሉ ሰዎችም የምንጮኸው ይህንኑ ነው። ኦልተርኔቲቭ የሆነ አማራጭ አስተሳሰብ አማራጭ አማራጭ ሀሳቦች ይምጡ እስኪ። ሁል ጊዜ በአንድ አይነት አስተሳሰብ መመራት የለብንም። የአመራር ትርጓሜ ሁል ጊዜ በአንድ አይነት እይታ ብቻ መታየት የለበትም። ስለዚህ የተለየ ልምድ፣ የተለየ አተያይ፣ የተለየ አስተሳሰብ ያላቸውን ሰዎች ወደፊት እናምጣ ስንል የተለየ ኤክስፒሪየንስ ያላቸው አንዱ ሴት በሴት በመሆንሽ የተነሳ ኤክስፔሪንስ የምታደርጊያቸው ልምዶች ናቸው፣ የምትገነቢያቸው አስተሳሰቦች ናቸው። እሱን አስተሳሰብ እንፈት ነው እስኪ እስኪ ከነበረው ኦልተርኔቲቭ ይሰራል አይሰራም። ወደሚለው አማራጭ የምንመጣበት አጋጣሚ የሰጠን ይመስለኛል። እሱን ነው በትክክል ግልጽ አድርገው የነገሩ እና ሰላም ወዳድነት ሰላም ፈላጊነትን ያሳያል። የሴት አንጀት የእናት አንጀት እና በዚህ አይነት መንገድ እስኪ አገር ተመርታ ደግሞ የምንመልከታት እንዴት ልትሆን ትችላለች? የሚለውን አስተሳሰብ የሚሰጠን ይመስለኛል። አማራጭ ነው፣ ተጨማሪ አማራጭ እና ጥሩ ኤክስፕሬሽን ነው። ወድጄዋለሁ እኔ። በፕሮግራማችን መጀመሪያ ላይ ለስምንተኛ ጊዜ የተዘጋጀውን የሸገር 102.1 የለዛ ዓመታዊ ሽልማት በተመለከተ ዘገባ ይኖረናል ብለን ነበር። በሳጥበት ምክንያት ለዛሬ ማቅረብ አልቻልንም። በነገ ዝግጅታችን ይዘን እንቀርባለን። በዚሁ ሽልማት ላይ በምርጥ ነጠላ ዜማ ተሸላሚ የሆነውን የናቲማን ሙዚቃ እንጋብዛችሁ። Can it fail? i you am a little of a little የዛሬው ፕሮግራማችን እንግዲህ በዚህ በያዝነው ሙዚቃ ወደ መጠናቀቁ ነው። በፌስቡክ አት ቪ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ማቅቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዞቸሁ የሰመረ ይሆን እያልን በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት። Kun radio Sagali america